የአሜሪካ ድምፅ ነው። በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም፣ ጤና ይስጥልን። እንደምናመሻችሁ የተከበራችሁ አድማጮቻችን የዕለተ ቅዳሜ ሰኔ 22 2016 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጅ ይታየነኝ። ከዓለም ዙሪያ የተጠናቀሩ ዜናዎችን እንደ ወትሮ እናስቀድማለን። ከዚያም በአማራ ክልል የተራዘመው የአስቸኳይ ጊዜ አዋጅ ቢገባደድም ግጭቶች መቀጠላቸው ተነገረ በሚል ርዕስ ዙሪያ የተጠናቀረ ዘገባ ይዘናል። በትግራይ የዘር ማጥፋት ወንጀል ተፈጽሟል የሚለው ሪፖርትና ይዘቶቹ ይህም ሌላው የምሽቱ ትኩረታችን ነው። እነዚህን ይዘን እስከ ሁለተኛው የስርጭታችን አጋማሽ ድረስ እንዘልቅና በቀሪው ጊዜ ደግሞ እንግድ ወልዴ እንደተለመደው ለመዝናኛችሁ የሚሆኑ ዜማዎችን መራርጦ ተዘጋጅቷል። አብራችሁ ያመሻል አራት ሰዓት ሲሆን እንሰናበታለን። አብራችሁን እንድትቆዩ እየጋበዝን አሁን የዓለም ዜና አድምጠን እንመለስ። ጤና ይስጥልኝ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመ ነኝ የጋዛ ነዋሪዎች በማይቋቋሙት ሁኔታ ውስጥ እየኖሩ ነው ሲል የተባበሩት መንግስታት ድርጅት አስታወቀ የመንግስታቱ ድርጅት የረዴት ተቋም ለጋዛ ቃል አቀባይ ሉዊስ ዋተር ሪጅ ትላንት አርብ የጋዛ ነዋሪዎች በቦምብ በወደሙ ህንጻዎች አሊያም መጠለያ ጣቢያዎች ውስጥ ከፍርስራሽ ና ከቆሻሻዎች ጎን ለመኖር ተገድደዋል ሲሉ ተናግረዋል ዋተርሪጅ ሁኔታውን እጅግ አስከፊ ሲሉም ጠርተውታል ከአራት ሳምንታት በኋላ ረቡዕ ዕለት ወደ ጋዛ የተመለሱት በዚህ አጭር ጊዜ ውስጥ የአካባቢ ኑሮ ጉልህ በሆነ መልኩ አሽቆልቁሏል፣ ሲሉም ተናግረዋል። ቃል አቀባዩ ከተጀመረ ዘጠኝ ወራት ባስቆጠረው ጦርነት የጋዛ ሰርጥ ወድሟል፣ ሲሉም ተናግረዋል። ህንጻዎችና መኖሪያ ቤቶች በመውደማቸው ሰዎች በየቦታው ለመጸዳዳት መገደዳቸውም ተገልጿል። ዋተሪጅ የጋዛ ረዴት ደህንነቱ ተጠብቆ እንዲዳረስ፣ የነዳጅ ዘይት አቅርቦት እንዲኖር የማድረግ ተግዳሮት መኖሩንም አክለው አስታውቀዋል። በሌላ በኩል እስራኤል ሊባኖስ ላይ ጥቃት ከፈጸመች ትጠፋለች ስትል ኢራን አስጠነቀቀች። ኢራን እስራኤል በሊባኖስ ላይ ጥቃት ካደረሰች ከቀጠናዊ አጋሮቿ ጋር በመሆን ሁሉም ተቃዋሚ ግንባር እስራኤልን ይጋፈጣል ስትል ዛሬ ቅዳሜ አስጠንቅቃለች። በኒውዮርክ ከሚገኘው የኢራን ልዑክ የተሰማው ይህ አስተያየት በእስራኤልና በሂዝቦላ ከምትደገፈው ሊባኖስ ጋር የሚኖረው ግጭት ሰፊ የሆነ ቀጠናዊ ጦርነት ሊፈጠር ይችላል የሚል ስጋት አስከትሏል። ከሁለቱም ወገኖች ጸባጫሪ የሆኑ የጎንዮሽ ልውውጦች በዚህ ወር ተባብሰው ቀጥለዋል። የእስራኤል ጦር በሊባኖስ ላይ ጥቃት የመሰንዘር ዕቅዶቹ ተቀባይነት ማግኘታቸውን ያረጋገጠ ሲሆን በአንጻሩ ሂዝቦላ በሚከፍተው የአጸፋ ምላሽ የትኛውም የእስራኤል አካል እንደማይተርፍ አስጠንቅቋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በመጨረሻም ፑቲን መካከለኛ የኒውክሌር አቅም ያላቸው ሚሳኤሎች መመረታቸው እንዲቀጥል ጥሪ ያቀረቡ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩናይትድ ስቴትስ ጋር በተደረገና አሁን በተፋቀ ስምምነት መሰረት ታግደው የቆዩት የአጭርና የመካከለኛ ርቀት ተወንጫፊ አቅም ያላቸው ሚሳይሎች መመረታቸውን እንዲቀጥሉ ጥሪ አቅርበዋል። በመካከለኛ ርቀት የኒክሌር ኃይሎች ስምምነት መሰረት በጎርጎሮሲያኑ 1987 በሚካኤል ጎርባቾቭ እና በሮናልድ ሬገን መካከል በተደረገው ውል ሁለቱ ልዕለ ሀያላን ሀገራቶች ከ500 እስከ 5500 ኪሎ ሜትር ርዝማኔ የሚወነጨፉ የኒክሌርና መደበኛ ሚሳይሎችን ማምረት ለማቆም ተስማምተዋል። በስምምነቱ መሰረት ዩናይትድ ስቴትስ እና ሩሲያ 2692 የአጭርና የመካከለኛ ርቀት ሚሳኤሎችን በጉርጎሮ ሳያኑ ሰኔ አንድ ቀን 1991 የተግበራው የመጨረሻ ቀን ድረስ ማውደማቸውን የጦር መሳሪያ ቁጥጥር ማህበር አስታውቋል። ይሁን እንጂ ከጉርጎሮሳያኑ 2014 አንስቶ ዩናይትድ ስቴትስ ሩሲያ ስምምነቱን እያከበረች አይደለም በማለት በተደጋጋሚ የከሰሰች ሲሆን ሩሲያ ክሱን ስታጣጠል ቆይታለች። ይህን ተከትሎም የቀድሞው ፕሬዚዳንት ዶናልድ ትራምፕ አስተዳደር በጎርጎሮሳውያኑ 2019 ሩሲያ ውሏን አላከበረችም፣ ቻይናም ሚሳኤል በማከማቸት ላይናት የሚል ስጋት በመጥቀስ ከስምምነቱ መውጣቱን አስታውቋል። ፑቲን ትላንት አርብ በሩሲያው የጸጥታ ምክር ቤት በቴሌቪዥን በተላለፈው ስብሰባ ላይ አሜሪካ ሚሳኤሎችን በማምረት ወደ ዴንማርክና ፊሊፒንስ በመላኳ ሚሳኤሎቹን እንደገና ማምረት መጀመራችን አሁን ላይ አስፈላጊ ነው ሲሉ ተናግረዋል። የዩናይትድ ስቴትስ ጦር በዚህ ዓመት ሚያዝያ ወር ላይ ለወታደራዊ ልምምድ አካል መካከለኛ የመወንጨፍ አቅም ያላቸው ሚሳኤሎችን ወደ ሰሜናዊ ሉዞን ፊሊፒንስ በተሳካ ሁኔታ ማሰማራቱን ማስታወቁ ይታወሳል። ፑቲን በትላንትና እለት ባደረጉት ንግግርም ባለው ነባራዊ ሁኔታ እነዚህ የማጥቂያ ስርዓቶችን ማምረት መጀመር አለብን፣ አስፈላጊ ሲሆን ደህንነታችን ለመጠበቅ እንጠቀምባቸዋለን ብለዋል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ዜናዎቹን አድምጠን ተመልሰናል። በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻነል 57 ዲግሪ ዌስት ከአሜሪካ ድምፅ የአማርኛ አገልግሎት የሚተላለፈው የቅዳሜ ሰኔ 22 ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ፕሮግራሙን በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ ልታደምጡ ትችላላችሁ። እስከ አራት ሰዓት አብረናችሁ እናመሻለን። አብራችሁን አምሹ። አሁን ለዕለቱ ወደ ተሰናዱት ዘገባዎች እንሻገር። በቅድሚያ በአማራ ክልል የተራዘመው የአስቸኳይ ጊዜ አዋጅ ቢገባደድም ግጭቶቹ መቀጠላቸው ተነገረ። በአማራ ክልል የተፈጠረው የጸጥታ መደፍረስ ከክልሉ አቅም በላይ እንደሆነ በመገለጹ ላለፉት አስር ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ የሕግ ተፈጻሚነት ባለፈው ግንቦት 24 ቀን ቢገባደድም በክልሉ የተለያዩ አካባቢዎች ትጥቃዊ ግጭቶች መቀጠላቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። አሜሪካ ድምፅ ያነጋገራቸው በደቡብ ጎንደር እንዲሁም በሰሜን ምዕራብና ምስራቅ ጎጃም ዞኖች የሚገኙ ነዋሪዎች አዋጁን መሰረት አድርገው የተላለፉ ክልከላዎች አሁንም እንዳሉ በመሆናቸው ማህበራዊና ኢኮኖሚያዊ ችግሮች ተባብሰዋል ብለዋል። ከክልሉ ተመርጠው የሕዝብ ተወካዮች ምክር ቤት አባል የሆኑት አቶ አበባው ደሳለው የአስቸኳይ ጊዜ አዋጁ ማብቃቱ የሰብአዊ መብት ጥሰትን እንደሚቀንስ ቢጠብቁም በተጻራሪው እየከፋ መምጣቱ እንዳሳዘናቸው አመልክተዋል። የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን እንዳለበት ያስገነዘቡ አንድ የሕግ ባለሙያ በበኩላቸው በህገ መንግስቱ አንቀጽ 93 መሰረት የስራ ጊዜው ያበቃውን የአስቸኳይ ጊዜ አዋጅ ቀሪ ማድረጉን ወይም ማራዘሙን ለህዝብ ተወካዮች ምክር ቤት በግልጽ አቅርቦ ማሳወቅ ወይም ማጸደቅ እንደነበረበት ተናግረዋል። ከአማራ ክልል እና ከፌዴራል መንግስት ምላሽ አላገኘንም። አስቴር ምስጋናው ዝርዝሩን ይዛለች። በአማራ ክልል የተፈጠረው የጸጥታ መደፍረስ ከመደበኛው የህግ ማስከበር አቅም በላይ እንደሆነ ተገልጾ የፌዴራሉ መንግስት ጣልቃ እንዲገባ በመጠየቁ ሐምሌ 28 ቀን 2015 ዓም በህዝብ ተወካዮች ምክር ቤት ተደንግጎ ላለፉት አስር ወራት በስራ ላይ የቆየው የአስቸኳይ ጊዜ አዋጅ ግንቦት 24 ቀን 2016 ዓም ቢጠናቀቅም የቶክስ ልውውጦችና ለመረጋጋቶች ግን አለመቆማቸውን ነዋሪዎች አመልክተዋል የአሜሪካ ድምጽ ያነጋገራቸው በክልሉ በተለያዩ አካባቢዎች የሚ የሚገኙ ነዋሪዎች በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል አሁንም በትጥቅ የተደገፉ ግጭቶች እየተመለከቱ መሆናቸውን ያስረዳሉ። በምስራቅ ጎጃም ዞን እነብሴ ሳር ምድር ወረዳ መርጦ ለማርያም ከተማ ነዋሪ የሆኑና ለደህንነታቸው በመስጋት ስማቸው በይፋ እንዳይጠቀስ ድምጻቸውም እንዲቀየር የጠየቁን አንድ ነዋሪ በወረዳው ዙሪያ ባለፈው አመት ነሐሴ ወር የጀመረው ግጭት አሁንም ለውጥ አለማሳየቱን ተናግረዋል። አስቸኳይ ጊዜ አዋጁ እንዳለቀ ነው የምናውቅ። ምክር ቤት ነው ወበላዩበት እንጃ ቸንጃ በዛው በድሮ የመንግስት አጣቂ ኃይል ያን ውጁን እያስቀጠለ ያለው ማለት ነው። ተውስ ልውጡ ብዞታል ምንም ሊቆም አልቻለም። እንዲሁም እየባሰው ሄደው የሚገርብስ በሰሜን ጎጃም ዞን በይልማና ዴንሳ ወረዳ ከአዴት ከተማ በቅርብ ርቀት በምትገኘው ገራ ሀገር ተብላ በምትጠራው ጎጥ ግጭቶች አለመብረዳቸውን በተመሳሳይ ምክንያት ስማቸው እንዳይጠቀስ እና ድምጻቸው እንዲቀየር ያሳሰቡን አንድ ነዋሪ ገልጸውልናል። ግጭታውን በጣም እየተባባሰ ነው አሁን ዛሬም ትናንትናም እንደዚህ አሁን እንቅስቃሴ ሁን ቅስቃሴ ሲያደርጉ አሁን ከኛው መውጣት ምናምን ሲገኝ አሁን እሱ እሱ በጣም እየታሰሩ እየተገረፈ። በምዕራብ ጎጃም ዞን ጃቢጠናን ወረዳ ጅጋ ከተማና በምስራቅ ጎጃም ዞን ሁለት እጁ እነሴ ወረዳ ሞጣ ቀራኒውን ሲ ወረዳ የአስቸኳይ ጊዜ አዋጁ የሕግ ተፈጻሚነት ካበቃ በኋላ በመንግስትና በፋኖ ቡድን ታጣቂዎች መካከል ግጭቶች መቀጠላቸውን ና ሰዎችን መሞታቸውን በቅርቡ መዘገባችን ይታወሳል። በደቡብ ጎንደር ዞን እስቴ ወረዳ አጎና ቀበሌ ነዋሪ መሆናቸውን የገለጹልንና ስማቸውን በተመሳሳይ ምክንያት በይፋ እንዳንጠቅስ የጠየቁን አንድ አስተያየት ረጅም ለአራት ወራት የተራዘመው የአስቸኳይ ጊዜ አዋጅ ቢያበቃም የመንግስት የጸጥታ ኃይሎች ሲንቀሳቀሱ መመልከታቸውን ጠቁመዋል። መከላከያ እንዲነሳ ምናምን ነበረ። አስቸኳይ ጊዜ አዋጁ ሲያልቅ ይነሳን ተብሎ ነበር ወሬ የተወራ ነው። ባለበት ነው እሱ አልተነሱም እስካሁን አሉ። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አበባው ደሳለው የአዋጁ ጊዜ ማብቃት በዜጎች ላይ የሚደርሰውን የሰብዓዊ መብት ጥሰት ይቀንሳል ይደርሳል ብለው ጠብቀው እንደነበር ገልጸዋል። ነገር ግን አሁንም የመንግስት የጸጥታ ኃይሎች ባልታጠቁ ዜጎች ላይ ጥቃት መቀጠላቸው አሳዝኖኛል ብለዋል። አስቸኳይ ጊዜ አዋጅ ኧረ ህገ መንግስት የሆነ ነው። እነዚህ ሰብአዊ መብት ጥሰት በእጅጉ ይጎዳል። ዲሞክራሲያዊ መብቶች አይከበሩም። አስቸኳይ ጊዜ አዋጁ ተጠናቋል። ከዚህ በኋላ የሽግግር ፍትህ ይኖራል። የምክክር ኮሚሽንም ስራውን ይሰራል ድርድርና ውይይትም በታጣቂ ኃይሎች መካከል ይደረጋል ብለን በምንገምበት በሰዓት እንደዚህ አይነት ክሊኬት መከሰቱ እንደዚህ አይነት ማስ ኪሊንግ መኖሩ እጅግ በጣም አሳዝኖኛል። ከአንድ አመት በፊት የክልሉ ልዩ ኃይሎችን መልሶ ከማደራጀት የመንግስት ውሳኔ ጋር በተያያዘ ከፋኖ ቡድን ታጣቂዎች ጋር የተነሳሳው ግጭት በክልሉ ብዙ ኪሳራዎችን ማድረሱን ባለስልጣናቱ ሲናገሩ መቆየታቸው ይታወሳል። በተነሱት ቅሬታዎች ላይ ምላሽ ለማግኘት የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ እና ለአማራ ክልል መንግስት ኮሚኒኬሽን አገልግሎት ጽፈት ቤት ኃላፊ ዶክተር መንገሻ ፋንታው ምላሽ ለማግኘት ያደረግነው ጥረት ለጊዜ ጊዜው አልተሳካም። በሌላ በኩል የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በግጭቱ ምክንያት 15 ቢሊየን ብር የሚገመት ንብረት መውደሙን ከወራት በፊት ለኢትዮጵያ ዜና አገልግሎት ሲገልጹ የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ ሳይድ ደግሞ በግጭቱ ሳቢያ ከ1200 በላይ በሆኑ ኢንዱስትሪዎች ተቀጥረው ይሰሩ የነበሩ ከ6000 በላይ ሰራተኞች ከስራ ገበታ ውጭ እንደሆኑ ለአሜሪካ ድምጽ ማስታወቃቸውን መዘገባችን ይታወሳል። በ ምዕራብ ጎጃም ዞን በደጋዳሞት ወረዳ ፈረስ ቤት ከተማ ገጠራማ አካባቢ ነዋሪ መሆናቸውን የገለጹልን እና ለደህንነታቸው ስለሚሰጉ ስማቸውን በሚስጥር እንድንይዝ የጠየቁን አርሶ አደርም በአካባቢው ሰላም ባለመኖሩ በግብርና ስራቸው ላይ ችግር ፈጥሯል ብለዋል። ሽጉል እንዳለ ነው። እኛ አርሶ አደሮች ምን አርሰን ምን መላ አጥቶች ማዳበሪያ ራሱ ብቃት ማዳበሪያ አልተሰጠንም፣ እንኳ ዝም ብለን ተቀምጠናል። በደህንነት ስጋት ምክንያት ስማቸውን ያልጠቀሱ በሰሜን ጎጃም ዞን ኢልማና ዴንሳ ወረዳ አዴት ከተማ ነዋሪ ደግሞ ከአስቸኳይ ጊዜ አዋጁ ማብቃት በኋላም ኢኮኖሚያዊ ቀውሱ እንዳለ ነው ብለዋል። ነጋዴውም ሆነ ማንኛውም ሰው እንደፈለገው መንቀሳቀስ አልቻለም። አሁን ታጣቂ ኃይሎች የሚባሉ አሉና መንግስት መከላከያ የሚባሉ ሁልጊዜ ፍጥጫ፣ ሁልጊዜ ተኩስ ስለሆነ ሰው በስጋት ላይ ስላለ መንቀሳቀስ አልቻለም። የምስራቅ ጎጃም ዞን አማንኤል ከተማ ነዋሪ መሆናቸውን የገለጹልንና ስማቸውን በተመሳሳይ ስጋት እንዳንጠቅስ የጠየቁን ሌላው አስተያየት ሰጭም በአስቸኳይ ጊዜ አዋጁ የተጣሉ ክልከላዎች አሁንም ባለመነሳታቸው ነዋሪው በማህበራዊ ና ኢኮኖሚያዊ ቀውስ ውስጥ ኑሮውን ለመምራት መገደዱን ተናግረዋል። ኢንተርኔት በተለይም በምስራቅ ጎጃም በምራ ጎጃም ባሉት በኛ በጎጃም በሙሉ ዝግ ነው። የኢንተርኔት መዘጋት ደግሞ ለተለያዩ ኢንፎርሜሽኖችን በተለይ የሚማሩ ተማሪዎችን ትምህርት ቤቱ ይኸው እንደምታውቂው አንድ ዓመት ነው የተዘጋው። ሌሎች የሚሰሩ ስራዎችንም በስራት የሚገባውን በቢሮ በምን የሚሰሩ ስራዎቹ መስራት አልተቻለም። እኛ አካባቢ አሁን እኛ አንድም ቢሮ ክፍት የለም። የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን እንዳለበት ያስገነዘቡት የህግ ባለሙያው አቶ ዳንኤል ውብሸት መንግስት በህገ መንግስቱ አንቀጽ ሰላሳ ዘጠኝ መሰረት የስራ ጊዜው ያበቃውን ያስቸኳይ ጊዜያዎች ቀሪ ማድረጉን ወይም ማራዘሙን ለህዝብ ተወካዮች ምክር ቤት በግልጽ አቅርቦ ማሳወቅ ወይም ማጸደቅ እንደነበረበት ጠቅሰው ይህ አለመሆኑ መሰረታዊ ጥሰት ነው ይላሉ። ግልጽነት ደግሞ በጣም በጣም መሰረታዊ ሆነ ህገ መንግስታዊ ሀሳብ ነው። በተለይ በአንቀጽ አስራ ሁለት ላይ ግልጽ ሆኖ ተቀምጧል። የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን እንዳለበት አቶ ዳንኤል የአስቸኳይ ጊዜ አዋጁ ስለ መራዘሙ ወይም ቀሪ ስለመደረጉ መንግስት በግልጽ ያሳወቀው በአዋጁ አውዱ ውስጥ ተፈጽመዋል ከተባሉት የሰብአዊ መብት ጥሰት አኳያ የዓለም አቀፉን ማህበረሰብ ጫና ለመቀነስ ሊሆን እንደሚችል አስተያየታቸውን ሰጥተዋል። የትልቁ ያለው ችግር ተቋማዊና መዋቅራዊ የሆነ መብትን የማስጠበቅ መንግስት እንደዚህ አይነት ህግን እየጣሰ ህግን በሚጎዳ መንገድ በሚያደርግበት ጊዜ የምትከስበት ሁኔታ የለ። የግልጽነት ጉድለቱ ተቀባይነት የሌለው ህገ ወጥ አካሄድ እንደሆነ የህግ ባለሙያው ተችተው የአስቸኳይ ጊዜ አዋጁ የህግ ተፈጻሚነት ካበቃበት ከግንቦት 28 ቀን ጀምሮ አዋጁን መሰረት አድርገው በየአካባቢው የተጣሉ ክልከላዎችም ሆኑ ማናቸውም አሰራሮች መቆም እንዳለባቸው አስረድተዋል። ይህን በማረጋገጥ ረገድ ቀዳሚው ኃላፊነቱ ተጠሪነቱ ለምክር ቤቱ የሆነው የአስቸኳይ ጊዜ አዋጅ መርማሪ ቦርድ እንደሆነ አቶ ዳንኤል ቢገልጹም በሀገሪቱ አሉ በተባሉ የህግ አውጭና የህግ ተርጓሚ አካላት መዋቅራዊ ድክመት ምክንያት ውጤታማ ተጠያቂ ይረጋገጣል ብለው እንደማይጠብቁ ተናግረዋል። በምትኩ የተባበሩት መንግስታት ድርጅት፣ የዩናይትድ ስቴትስ መንግስትና የአውሮፓ ህብረት እንዲሁም የዓለም አቀፍ የሰብአዊ መብቶች ተሟጋቾች ተቋማት ከአማራ ክልል ውጭ በሌሎች አካባቢዎችም በነበረው ተፈጻሚነት ብዙዎችን ወድተው ባሉት የአስቸኳይ ጊዜ አዋጅ ስም እየታዩ የሚገኙ ህገ ወጥ አካሄዶች እንዲታረሙ ግፊት እንዲያደርጉ መጠየቅ ያስፈልጋል ብለዋል። በፓርላማውም በፍርድ ቤቱም እንግዲህ ጠንከር ያሉ ደፈር ያሉ ሰዎች ደግሞ አንድ ነገር ወስደው ይሄ ነገር ህገ ወጥ ነው ብለው ደግሞ የመሞከር ጉዳይ ደግሞ ምን ሊኖር ይገባል ማለት ነው። የህዝብ ተወካዮች ምክር ቤት ለመንፈቅ አመት የደነገገው የአስቸኳይ ጊዜ አዋጅ ባለፈው ጥር ሀያ አራት ቀን ለተጨማሪ አራት ወራት ካራዘመው በኋላ የኃይል ጊዜው ግንቦት ቦታ ሀያ አራት ቀን አብቅቷል። አዋጁ ለሶስተኛ ጊዜ ስለመራዘሙ አለያም ቀሬ ስለመደረጉ በመንግስት በኩል የተገለጸ ነገር አለመኖሩ ግራ እንዳጋባቸውና በነጻነት ለመንቀሳቀስም ስጋት እንደፈጠረባቸው ያነጋገርናቸው ናቸው የክልሉ ነዋሪዎች አመልክተዋል። ስለ ጉዳዩ የጠየቅናቸው የህዝብ ተወካዮች ምክር ቤት አባ ባሉ አቶ አበባው ደሳለው መንግስት ማብቃቱን ማሳወቅ አይጠበቅበትም ብለዋል። በህገ መንግስቱ መሰረት የአቸኳይ ጊዜ አዋጅ ከተጠናቀቀ፣ ጊዜው ካለፈ ከዛ በኋላ ማንሳት አይጠበቅም። በምክር ቤት አቅርቦ የማንሳት ግዴታ የለበትም ምክር ቤቱ ከዛን፣ ግን በቃ አቸኳይ ጊዜ አዋጁ አልቁቷል ማለት ይቻላል። ነገር ግን በመንግስት እንዳልሹ በይፋ አልተናገርም። ያው ህጉ ስለማያስገድድ ነው። የአሜሪካ ድምጽ ያነጋገራቸው ሁሉም አስተያየት ሰጪዎች ግጭቶች በውይይትና በድርድር እንዲፈቱ በአጽንኦት ጠይቀዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ የአስቸኳይ ጊዜ አዋጁ ይፋዊ የስራ ጊዜ ማብቃቱን ተከትሎ ሰሞኑን ባወጣው መግለጫ በክልሉ ካሉ ግጭቶች ጋር በተገናኘ የታሰሩ እንዲፈቱ መደበኛ ሕግ ተግባራዊ እንዲሆንና የእንቅስቃሴ ገደቦችም እንዲነሱ ጠይቀዋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ባወጡት መግለጫ የኢትዮጵያ ባለስልጣናት ከሁለት ሳምንት በፊት ያበ ያበቃውን የአስቸኳይ ጊዜ አዋጅ አለማራዘማቸው ጥሩ እርምጃ መሆኑን ገልጸው በአዋጁ ስም የታሰሩት በሙሉ በአስቸኳይ እንዲፈቱ ጠይቀዋል። ባለስልጣናቱ በእንቅስቃሴ ላይ የጣሉትን ገደቦች እንዲያነሱና የሰዎችን ደህንነት ለመጠበቅ መደበኛ የህግ ማስከበር ስራዎች እንዲቀጥሉ ጥሪን አቀርባለሁ ሲሉ ቱርክ በመግለጫቸው ላይ ተናግረዋል። ለአሜሪካ ድምፅ አስቴር ምስጋና ነው። አስቴር ምስጋናውን ለዘገባዋ እናመሰግናለን። በትግራይ የዘር ማጥፋት ወንጀል ተፈጽሟል የሚለው ሪፖርት እና ይዘቶቹ በመቀጠል የሚቀርበው ዘገባ ያተኩርበታል። ሰሜን ኢትዮጵያው ጦርነት በትግራይ ክልል ውስጥ የዘር ማጥፋት ወንጀል መፈጸሙን ለማረጋገጥ መቻሉን ኒው ላይንስ ኢንስቲትዩት ፎር ስትራቴጂ ኤን ፖሊሲ የተባለ አንድ ተቋም ባወጣው የምርመራ ሪፖርት አስታውቋል። ስለ ተቋሙ ሰነድ የአሜሪካ ድምፅ አስተያየት እንዲሰጡ ሁለት ምሁራንን የጠየቀ ሲሆን አንደኛው የህግ ተጠያቂነትን ለማረጋገጥ ተስፋ ሰጪ ግኝቶች እንዳሉት ሲገልጹ፣ ሌላው ግን ተቋሙ በሌሎች የተባሉትን ሰብስቦ ከማሳተም በስተቀር በኢትዮጵያ የዘር ማጥፋት ወንጀል መፈጸሙን የሚያረጋግጥ በቂ መረጃ አለማቅረቡን በመግለጽ ተችተዋል። በተቋሙ ሰነድ ውስጥ ስማቸው ከተጠቀሱት የኢትዮጵያ ባለስልጣናትም አስተያየትና ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ገብረ ገብረ መድህን ዝርዝሩን ይዟል። ለሁለት ዓመት በዘለቀው የሰሜን ኢትዮጵያ ጦርነት ወቅት በትግራይ የዘር ማጥፋት ወንጀል መፈጸሙን ለማረጋገጥ መቻሉን ኒው ላይንስ ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ የተባለ ተቋም ባወጣው የምርመራ ሪፖርት አስታውቋል። ተቋሙ የዘር ማጥፋት በትግራይ ኢትዮጵያ የተጣሰው የዓለም አቀፍ ሕግና የተጠያቂነት መንገዶች በሚል ርዕስ ባወጣው ባለ 121 ገጽ ዘገባ በጦርነቱ ወቅት በክልሉ ተፈጽመዋል ላለው ግፍና የግፍ ተግባሩን አልተከላከለም ያለውን የኢትዮጵያ መንግስት በዋናነትም የመከላከያ ኃይሉን ተጠያቂ አድርጓል። በጠሩነቱ ከመከላከያ ኃይሉ ጋር ተሰልፈዋል የተባሉት የኤርትራ ጦርና የአማራ ልዩ ኃይል በዘር ማጥፋት ተግባር መሳተፋቸውን ሪፖርቱ ጠቅሷል። በሰነዱ በትግራይ ተወላጆች ላይ ተፈጽሟል በሚል ከዘረዘራቸው የዘር ማጥፋት ወንጀሎች ውስጥ ግድያ፣ ወሊድን የሚከለክል ከባድ የአካል እንዲሁም የስነ ልቦና ጉዳቶች ይገኙባቸዋል። ተቋሙ ለወንጀሉ ተጠያቂ ያደረጋቸውን የኢትዮጵያ ባለሥልጣናት ግለሰቦችና የብዙሃን መገናኛ ስሞች በምርመራ ሪፖርቱ ዘርዝረዋል። የዘር ማጥፋት ድርጊቱን አነሳስተዋል ያላቸውንና ቀስቃሽና የጥላቻ በሚል የገለጻቸውን ንግግሮች በአባሪነት አካቷል። የኢትዮጵያ ጥምር ኃይሎችና የትግራይ ኃይሎች በሰሜን ኢትዮጵያ ግጭት ወቅት የጦር ወንጀሎችን እንደፈጸሙ አሳማኝ ብቁ መነሻዎች እንዳሉም በሪፖርቱ ተጠቅሰዋል። የኒው ላይንስ ኢንስቲትዩት ከፍተኛ ዳይሬክተር ዶክተር አዚም ኢብራሂም በሪፖርቱ ላይ የተካተቱትን መረጃዎችን ለመሰብሰብና ለመመርመር ሁለት ዓመት መፍጀቱን ለአሜሪካ ድምፅ ሬዲዮ ተናግረዋል። የትግራይ የዘር ማጥፋት ወንጀል በዚህ ክፍለ ዘመን ብዙ ህይወት ከጠፋባቸው ደም አፋሳሽ ግጭቶች አንዱ ነው። ሰዎች ግን ይህን አያውቁም። በሰነዱ የትግራይ ጦርነት እያለ የሚጠራው በትግራይ ክልል የተጀመረውና በኋላ ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ከአራት መቶ ሺህ በላይ ወታደሮችና ሶስት መቶ ሺህ የሚደርሱ ሲቪሎች ያለቁበት እንደሆነ አውስቶ ይህን ቀዝቃዛ ጦርነት ካበቃበት ጊዜ ወዲህ ከተደረጉት ጦርነቶች ደም አፋሳሽ ያደርገዋል ይላል። ጉዳዩን በመመርመር በዓለም ተጠቃሽ የሆኑ 12 ምርጥ ባለሙያዎች መሳተፋቸውንና ከመካከላቸውም የዓለም አቀፍ ፍርድ ቤት ዳኞች፣ ዓለም አቀፍ አቃቢያን ሕግና አምባሳደሮች እንደሚገኙበት ሪፖርቱ አመልክቷል። ሪፖርቱ የዘር ማጥፋል ሲል በበየነው የወንጀሉ አድራጎት እንደ አውሮፓውያኑ አቆጣጠር በ1948 የተፈረመው የዘር ማጥፋት ኮንቬንሽን መጣሱን የገለጹት ከፍተኛ ዳይሬክተሩ የህግ ተጠያቂነትን ለማረጋገጥ የዓለም ማህበረሰብና ሌሎች ፈራሚ ሀገራት ጣልቃ የመግባት ግዴታ እንዳለባቸው ድምዳሜ ላይ መድረሳቸውን አስታውቀዋል። የምርመራ ሪፖርትን ግኝት ለሚመለከታቸው አካላት ለማድረስና ለማስረዳት ተቋሙ እያደረገ ስላለው ጥረትም ከፍተኛ ዳይሬክተሩ ተከታይን ብለዋል። በተባበሩት መንግስታት ድርጅት ውስጥ ብዙ ስብሰባዎች አካሂደናል። በኒውዮርክ ከጸጥታው ምክር ቤት የተለያዩ አካላት ጋርም ተገናኝተናል። ለካናዳ ፓርላማ የውጭ ጉዳይ ኮሚቴ ያገኘነውን አቅርበን ገልጻም አድርገናል። በዋሽንግተን ሂል ከተለያዩ የሴኔትና የህዝብ ተወካዮች ምክር ቤት ጽህፈት ቤቶች፣ ከዋይት ሀውስ፣ ከውጭ ጉዳይ ሚኒስቴር እና ከተለያዩ ብሔራዊ ደህንነት ዲሬክተሮች ጋር ብዙ የውይይት ጊዜያትን አሳልፈናል። የእኛ ዓላማ በጉዳዩ ላይ ጠለቅ ያለ ትንታኔ መስጠት ነው። ተቋሙ ከአሁን በፊት በዩክሬን በቻይና ዊገርና በማይንማር ሮሂንጋ የተፈጸሙ መሰል ወንጀሎችን ተከታትሎ ሪፖርት ማውጣቱን ዳይሬክተሩ ተናግረዋል። ተቋሙ ስላወጣው ዘገባ ከኢትዮጵያ ይሁን ከኤርትራ መንግስት እስካሁን የተሰጠ አስተያየት የለም። በሌላ በኩል ደህንነትና ፍትህ ለተጋሩ ካናዳ የተባለ ማህበር ሊቀመንበር ማክዳ ልዑል ሰነዱ ፍትህ ለሚሹ ሁሉም ሰዎች አንድ እርምጃ ወደፊት ነው ብለዋል። ህዝቢ ትግራይ ብጣዕሚ ተስፋ ለህብ መዓልቲ እዩ ማለተይስ ኣብዚ ኩሉ ግዜ ዝሓለፈ ሪፖርቱ ይፋ የተደረገበት ቀን ለትግራይ ህዝብ ተስፋ የሰጠ ነው። ከዚያም በኋላ ቢሆን ህዝቡ ደህንነቱ አልተረጋገጠለትም። እውቅና ባለው ድርጅት ይህንን የመሰለ ዘገባ መውጣቱ ለህዝባችንና ለምንሟገትለት ዓላማም አዲስ ተስፋ ይፈጥራል። በአንጻሩ የካናዳ ፓርላማ በቅርቡ ለምስክርነት ጠርቷቸው ከነበሩ ሰዎች መካከል የሆኑት የሥነ ቁጠባ ባለሙያ ዶክተር ዮናስ ብሩ የኢትዮጵያ የፖለቲካና የኢኮኖሚው ጥንቅጥ በተመለከተ ሐሳብ እንዲሰጡ ተጋብዘው አንድ ጽሑፍ ማዘጋጀታቸውን ይናገራሉ ዶክተር ዮናስ በጽሁፋቸው ላይ ኒው ላይንስ ኢንስቲትዩት በሰሜን ኢትዮጵያ ጦርነት ወቅት በትግራይ ክልል የዘር ማጥፋት ወንጀል መፈጸሙን እንዳረጋገጠ ባስታወቀበት የምርመራ ሪፖርት ላይ ስለ ሰነዘሩት አስተያየት ሲናገሩ እንዲህ ይላሉ። እንደምታውቀው፣ በአሁኑ ጊዜ አማራም ኦሮሞም የትግራይ ተወላጆችም ሁሉም ጀኖሳይድ ተፈጽሞብናል የሚሉ ናቸው። የእኔ አመለካከት ደግሞ እስካሁን ድረስ ከአሁን በኋላ አይኖርም ማለት አይደለም። እስካሁን ድረስ በየትኛውም አካል ላይ ጄኖሳይድ ተፈጽሟል የሚል እምነት የለኝም እና እስካሁንም ድረስ ደግሞ የኢንተርናሽናል ድርጅት የሚባል ድርጅት ጄኖሳይድ ተፈጽሟል ብሎ አያውቅም። የተቋሙ የዘር ማጥፋት ወንጀል ዘገባ ባልተረጋገጡ መረጃዎች ላይ ተመስርቶ የተጻፈ ነው ያሉት ዶክተር ዮናስ ብሩ ሪፖርቱን አጣጥለዋል። የወጣው ዘገባም ቢሆን ከአሁን በፊት ከጦርነቱ ጋር በተያያዘ ሌሎች አካላት ስለ ትግራይ ካወጡት መረጃ የተሰበሰበ እንጂ አዲስ ሊባል እንደማይችል ይተቻሉ። በመጀመሪያ ደረጃ የራሱን ጥናት አላጠናም፣ የራሱን ኢንቨስቲጌሽን አላካሄደም። ያ ድርጅት ያደረገው ነገር ምንድን ነው? እስካሁን ድረስ የተጻፉትን ነገሮች በሙላ በአምነስቲ ኢንተርናሽናል፣ የሂውማን ራይትስ ዎች የሚባለው የተለያዩ የአሜሪካ መንግስት የዩናይትድ ኔሽን የዩሮፒያን ዩኒየን በተለያየ ቦታ ላይ የጻፏቸው ነገሮች ነበሩ። ትግራይ ላይ ደርሷል ለሚሉት አትሮሲቲ ብለው ጭፍጨፋ ብለው ግድያ ብለው የተለያየ አይነት ወንጀል ተፈጽመዋል፣ የትግራይን ህዝብ በጦርነቱ ምክንያት በረሃብ ለመቅጣት ሴቶችን የመድፈር እነዚህ ሁሉ ተፈጽመዋል ብሎ በሞላ የተጻፉ ነገሮች ነበሩ። እነሱን አጠቃሎ በዚህን ጊዜ ይሄ እንደዚህ ጽፏል፣ በዚህን ጊዜ ይሄ እንደዚህ ጽፏል የሚለውን ይዞ ተነስቶ በዛ ላይ ጀኖሳይድ ተፈጽሟል ሊያሰኝ የሚችል በጣም ጠንካራ የሆኑ ምልክቶች አሉ፣ ወይም ደግሞ ጀኖሳይድ ተፈጽሟል ልንል የሚያሰኝን ብሎ የጻፈው ለእኔ እሱ አንድ ችግር የሆነብኝ ምንድን ነው፣ እነሱ የጠቀሷቸው ጽሁፎች የአምነስቲ ኢንተርናሽናል የሂውማን ራይትስ ዎች፣ የአሜሪካ መንግስት፣ የኢሮፕያን መንግስቶች እነዛን አቅርበው ጀኖሳይድ አለ ብለው ማለት አልፈለጉም። የዓለም አቀፍ ድርጅቶች ከዚህ ቀደም የዘር ማጥፋት ወንጀል ተፈጽመዋል የሚል ብያኔ ያልሰጡት መረጃው ብቃት ስለሌለው ነው በማለት ሪፖርትን ውድቅ አድርገዋል። በሌላ በኩል በአሜሪካ የካሊፎርኒያ ክፍለ ግዛት ነዋሪ የሆኑት የህግ ባለሙያው አቶ ኢሳያስ ኃይለማርያም የኒው ላይንስ ኢንስቲትዩት ዘገባን ፋይዳ እንዳለው የሚሞግቱበትን ምክንያት ያስረዳሉ። ያለው ሲግኒፊካንስ በመጀመሪያ ያው ዘር ማጥፋት ተፈጸመበት የትግራይ ህዝብ ላይ ተጠያቂነት እንዲመጣ ማድረግ ነው የመጀመሪያ ዓላማው። አይቲንክ ሁለተኛው ደግሞ የፕሬሲደንት የሚባል ነገር አለ። በአንድ ማህበረሰብ ወንጀል ሲፈጸም ተጠያቂነት ሲመጣ ሌላ ማህበረሰብ ጥቅም አለ። ትግራይ ላይ ተጠያቂነት ሲመጣ ሌላ ማህበረሰብ ላይ ነግጧት ጥቅም እንደሚኖረው ይታወቅ ይገባል። ህግ እንዲከበር፣ ፍትህ እንዲገኝ የሚያግዝ ትልቅ ሪፖርት ነው። ዶክተር ዮናስ ብሩ የዘር ማጥፋት ወንጀል አልተፈጸመም ስላሉት የተጠየቁት የህግ ባለሙያ አቶ ኢሳያስ በሰጡት ምላሽ ዶክተር ዮናስ ብሩ የጻፈውን ሰው የሆነ ሰው ልኮልኝ በደንብ አይቼዋለሁ ከመጀመሪያ የዶክተር ዮናስ ያቀረበው ማስረጃ ላይ እንዳልተፈጸመ የሚያሳይ አንድም ማስረጃ ያለው። ይሄ አሁን ዶክተር ዮናስ የጻፈው ከአስሩ የዘር ማጥፋት ደረጃዎች ውስጥ የመጨረሻው ወይም ዲናያል የሚባለው። አስር ደረጃዎች አሉ የዘር ማጥፋት፣ ክላሲፊኬሽን፣ ሲምቦላይዜሽን፣ ዲስክሪሚኔሽን፣ ኦርጋናይዜሽን፣ ዲሁማናይዜሽን እያለ እያለ ይሄድና፣ ፕሪፓሬሽን አለ ዝግጅት ዘር ማጥፋት ለመፈጸም ከዛ ኤክስትሪሚኔሽን ነው የሚመጣው ዘጠነኛው አቸዋል ዘር ማጥፋት መፈጸም ነው መግደል፣ መድፈር፣ ወዘተ። በመጨረሻ ደግሞ ክህደት ነው፣ አልተፈጸመም፣ አላየንም፣ አልሰማንም፣ ይሄ ዘር ማጥፋት አይደለም የሚል ነው። የዘር ማጥፋት መካድ ጀነሳይድን ያህል አንዱ አካል እንደሆነ ሁሉም ሰው ያውቀው ይገባል። በሌላ በኩል ከሁለት ዓመት በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ጽሕፈት ቤት በጋራ ባወጡት የጣምራ ሪፖርት የኢትዮጵያ ኃይሎች፣ የኤርትራ ኃይሎች፣ የትግራይ ኃይሎችና ፋኖ ታጣቂዎች በትግራይ ክልል በተጀመረው የሰሜን ኢትዮጵያ ጦርነት የጦር ወንጀል ወይንም በስብና ላይ ከተፈጸመ ወንጀል ሊቆጠር የሚችሉ አሰቃቂ ወንጀሎችን መፈጸማቸውን ይፋ አድርገዋል አድርገዋል። ሆኖም ሪፖርቱ በሰሜን ኢትዮጵያ ጦርነት የዘር ማጥፋት ወንጀል አልተፈጸመም ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጦርነቱን በተመለከተ ባወጣው ሪፖርት ላይ አስተያየት እንዲሰጡን ጋብዘናቸው የነበረው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዳንኤል በቀለ የሰብአዊ መብት ሪፖርት ከጣምራ ቡድኑ ሪፖርት ጋር በአመዛኙ ተመሳሳይ መሆኑን ገልጸው ነበር። ይህንን አስተያየት በሰጡበት ወቅትም ሪፖርታቸውን በተመለከተ የኢትዮጵያ መንግስት የጣምራ ሪፖርቱን ተቀብሎ በምክረ ሀሳቦቹ መሰረት መፈጸም የሚገባቸውን ነገሮችን መፈጸም የጀመረ መሆ መሆኑን አውቃለሁ ብለዋል። የኢትዮጵያ መንግስት በጦርነቱ የዘር ማጥፋት ተፈጽሟል የሚለውን ድምዳሜ ከዚህ ቀደም ሲያስተባብል ቆይቷል። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ መንግስታቸው በትግራይ ፈጽመውታል ስለተባለው የመብት ጥሰት ከአንድ ዓመት በፊት ለአሶሺየትድ ፕሬስ በሰጡት ምላሽ ቅዠት ነው ሲሉ ሙሉ በሙሉ ውድቅ አድርገውታል። የአሜሪካ ውጭ ጉዳይ ሚኒስትር በጦርነቱ ጊዜ በባለሥልጣናት ተነግረዋል ያሏቸውን አደገኛና የጥላቻ ሲል የገለጻቸውን ንግግሮች በማውገዝ የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪ ሚኒስትር ዲያቆን ዳንኤል ክብረትን በስም ጠቅሰዋል። አሜሪካ አማካሪ ሚኒስትሩ የተወሰነ ቡድን ከምድረገጽ ከሰዎች ህሊናና ከታሪክ ሊፋቅ ይገባል ያሉትን በማውገዝ ይህን የመሰለ ጥላቻ የተመላበት ንግግር አደገኛና ተቀባይነት የሌለው ነው ሲል እንዳወገዘው አጃንስ ፍራንስ ፕሬስ ዘግቦት ነበር። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና የኤርትራ ውጭ ጉዳይ ሚኒስቴር ምላሽ ለማግኘት በእጅ ስልካቸውን ላይ ያደረግነውን ተደጋጋሚ ሙከራ አልተሳካም። ሪፖርቱ በስም ከጠቀሳቸው ባለስልጣናት መካከል ዲያቆን ዳንኤል ክብረት ለቀረበባቸው ክስ መልስ እንዲሰጡ ያደረግነው ሙከራም አልተሳካም። ለአሜሪካ ድምፅ ሬዲዮ ገብረ ገብረ መድህን ከዋሽንግተን ዲሲ። ገብረ ገምረ መድኅንን ለዘገባው እናመሰግናለን። የቅዳሜ ሰኔ 22 ዕለት ምሽት ፕሮግራማችንን አጋምሰናል። ቀሪው ጊዜ ሳምንታዊ መዝናኛችሁ ነው። የሙዚቃ ቃና በእንግድ ወልዴ። መልካም ጊዜ ጤና ይስጥልኝ። እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዩ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያችሁ የማመሸው እንግደወልነኝ አብራችን ቆዩ። tarde. ሚያዚያ አንድ ቀን 2016 ዓ.ም ተምረት ዝነኛውና ተወዳጁ ሙሉቀን መለሰ ላይመለስ ጥሎን ሄደዋል። ሀያ ዓመት በማይሞላ ጊዜ ውስጥ የሰራቸው ድንቅ ስራዎች ዘፈን አቁሞ ፊቱን ወደ ሃይማኖት ካዞረ 40 ዓመታት ከሚጠጋ ጊዜም በኋላ በፍቅር ይደመጣሉ። በዛሬው የሙዚቃ ቃና ሙሉ ቀንን በዘፈኖቹ እንዘክራለን። የምንጀምረውም በዚህ መች አማከረችኝ በተሰኘውና በመድረክ ከተጫወታቸው ከመጀመሪያዎቹ አንዱ እንደሆነ በሚነገረው ዜማ ነው። በሙያ አባቱና ባልደረባው ተስፋዬ አበበ የተደረሰውና በፖሊስ ኦርኬስትራ የታጀበው ይህ ዘፈን ገና በለጋ ዕድሜ እናቱን በሞት የተነጠቀው ሙሉ ቀን የራሱ ታሪክ እንደሆነ አድርጎ ተጫውቶታል። እናቴ ስትወልደኝ መቻ አማከረችኝ የፊት ጉዴን ትታ እደግማሙ አለችኝ ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ግን ጠውልጌ እናት ስትወልደኝ

ቻማከረች የፊት ጉድትታ ደግማ ማለች። ሳኩን በልጅነት አለቀስኳ አድጌ የትላንቱ ለጋ ዛሬ ገንታው የትላንቱ ለጋ ዛሬ ገንታው ልጌ መጭ አማከረችኝ ዘፈኑ ከሙሉ ቀን መለሰ ጋር ተመሳሳይ የልጅነት ሕይወት ውስጥ ላለፉት ብቻ ሳይሆን ሌሎችንም የሚያናግር ይመስላል። በዚህ ዘመን በአይዶልና ሌሎችም የሙዚቃ ውድድሮች ላይ ወጣት ድምፃውያን ለማሸነፍ በሚያደርጉት ጥረት ይህን ዘፈን መርጣው ሲጫወቱ መመልከታችን የሥራውን ዘላለማዊነት የሚያመልክትም ይመስለኛል። ሙሉ ቀን መለሰ ይቀጥላል። ያኑን ነይ ዳላክ ባንድ 1972 ዓ ም አንዳንድ ዘፈን አለ ይላል ስብዓት ገብረ እግዚአብሔር በህዳር ወር 1973 በጸደይ መጽሔት ኪነት አምድ ላይ ባሰፈረው ጽሑፍ። ስብዓት በወቅቱ ከዚህ ዘፈን መለቀቅ ጋር ተያይዞ ሙሉ ቀን መለሰን ቃለ መጠይቅ አድርጎ የጻፈው ነበር። አንዳንድ ዘፈን አለ፣ ድንገት ደርሶ ድፍን አዲስ አበባን የሚያጥለቀልቅ በየቡና ቤቱ በየመጠጥ ቤቱ በየሻይ ቤቱ በቴፕ ያሰሙታል። ካሴት ያላቸው ታክሲዎች ውስጥም ሲዘፈን ይሰማል። በመንገድ ጎረምሶች ዜማውን ያፏጩታል። ሴቶች ብቻቸውን ሆነው ልብስ እያጠቡ ወይም ወጥ እየሠሩ ለራሳቸው ይዘፍኑታል። ልጆች መንገድ ሲሄዱ ይዘፍኑታል። አልፎ አልፎ በአንድ እግራቸው ብቻ እየነጠሩ ገና አፋቸውን የፈቱ ሕፃናትም ይኰላተፉበታል። የመንደር ሰካራሞችም ይንገዳገዱበታል። በአጭሩ یک کتاب مزفن به سوی هنر سیل سفار, سفار. ቀደም ብለን በጠቀስነው የሰባት ጽሑፍ ላይ እንደሰፈረው ሙሉቀን መለሰ በጎጃም ክፍለ ሀገር አነደድ ወረዳ ውስጥ ዳማ ኪዳነ ምሕረት በምትባል መንደር በ1946 ዓ.ም ተወለደ። አስር ዓመት ሲሆነው እናቱ ስለ ሞቱ አዲስ አበባ ይኖሩ የነበሩ አጎቱ እንዲማር ብለው አመጡት። ኮልፌ ሰፈር ጳውሎስ ትምህርት ቤት ገባ። ግን ብዙ አልተማርም ኮልፌ አንድ የጡረታ ቤት ነበረ። በአንድ ጎኑ የልጆች ማሳደጊያ ነበረው። የሚረደዋሉ ሲባል ሰምቶ ሙሉቀን ሄደው ጠየቀ። ተቀበሉት። እዚያው የሙዚቃ ትምህርት ቤት ተከፈተ። አቶ ተፈራ አቡነ ወልድ ነበሩ አስተማሪው። እያለ ይቀጥላል ስብሃት። የቀረው እንግዲህ ሁሌም እንደሚባለው ታሪክ ነው የሙሉቀን መለሰ ሕይወትና የሥራዎቹ ታሪክ። በ1980 ወደ አሜሪካ የዘለቀው ሙሉ ቀን ፊቱን ከሀገሩ ብቻ ሳይሆን ከሙዚቃውም ላይ በማንሳት ወደ መንፈሳዊ ኑሮና መንፈሳዊ መዝሙሮችን በመስራት ላይ አተኩሯል። እንደ ዘፈኖቹ ሁሉ በሚሰራቸው መዝሙሮች ላይ የሚያሳየው ጥንቃቄና ጥራት በመንፈሳዊ መዝሙር አድናቂዎቹ ብቻ ሳይሆን በሙዚቃ ሕይወቱ አብረው ከሠሩት አንጋፋ ሰዎችም አድናቆት ተችሮታል። መውደዴን ወደድኩት በቅርብ ወዳጁና በርካታ ግጥሞችን ባበረከተችለት ዓለም ፀሐይ ወዳጆ ተደረሰ ነው። ዳህላክ ባንድ 1971 ዓ ም እስኪ፣ አፍያውታና ውበትሽን ናገረም። አይ የሀረር መንደሪን የመስከረም አደይ፣ የሀረር መንደሪን የመስከረም አደይ Jobs are to carry and has it for that. Comparation, Maldoya ችን መሳይ ቆንጆ ለኔ ሰጠኝ ማውደዴን ወደድኩት ያንቺ ያረገኝን ለኔ ያረገሽን ማውደዴን ወደድኩት ሳስብ ሳሰላስል ወየው ከወሰንኩት ረደ ወይ አልተቀጠፈ ወይ አልተወረደ አፍንጫሽ ልማት ከላይ የወረደ ፍጹም በረሃነው ፈሳሽ የሌለበት ፍጹም በረሃነው ፈሳሽ የሌለበት ውሃ ውሃ የሚያሰኛቸ ጠፋሽበት I oh oh oh oh me oh oh oh come Sit fare shin jori ca i tsegereda fare shin jori ca i tsegereda wof chichic sail maldo e fenada oh oh ገና በ12 ዓመቱ የጥላሁን ገሰሰንና የዓለማየሁ እሸቴን ስራዎች በምሽት ክበቦች በመዝፈን ሐብለ ድምጹን ያፍታታው ሙሉቀን በ16 ዓመቱ በፖሊስ ኦርኬስትራ እንደተቀጠረ የሕይወት ታሪኩ ያሳያል። በኋላም ከተለያዩ የሙዚቃ ባንዶች ጋራ ሸክላና ካሴቶችን አሳትመዋል። በለው ግጥምና ዜማ ተስፋዬ ለማ፣ አቀናባሪ ሙላቱ አስታጥቄ፣ ኢኩዌተርስ ባንድ 1967 ዓ ም Oh, I ቀደም ብለን ያነሳናት የቅርብ ወዳጁና በርካታ ግጥሞችን ያበረከተችለት ዓለም ፀሐይ ወዳጆ ሙሉ ቀን የእርሷንም ሆነ የሌሎችን ግጥሞች ከወሰደ በኋላ ከሕዝባዊ ግጥሞችም ሆነ ከሌሎች ጨምሮበት እንደሚሰራ ሕልፈቱን ተከትሎ ለአሜሪካ ድምፅ የሬዲዮ መጽሔት ፕሮግራም በሰጠችው ቃለ መጠይቅ ላይ ተናግራለች። ሰውነቷ ግጥሙ የአንቺ ነው ሲል የሬዲዮ መጽሔቱ አሉላ ከበደ ለዓለምፀሐይ ወዳጆ ላቀረብላት ጥያቄ አዎ፣ ግን አይደለም ብላ አድማጭን ፈገግ ያሰኘ መልስ ሰጥታለች። ነገር ግን አብዛኛው የዘፈኑ ግጥም የእርሷ እንደሆነም ተናግራለች። ሰውነቷ ዳህላክ ባንድ 1971 ዓ ሰውነቷ በዚህ ግጥም ዓለም ፀሐይ ከወንድ አንጻር ሆና የሴትን ልጅ ውበት ያየችበትንና የሳለችበትን መንገድ ማድነቁ ግድላል። ሚኒስትር ቅበሬኝ ዜማና ግጥም ሙሉቀን መለሰ፣ ቅንብር ዳዊት ይፍሩ፣ አጃቢ ቬኑስ ባንድ 1966 ዓ ም ብቻዬን ስልሆንኩ ሙቀት ይጎዳኛል፣ ሳጥን አትግዢልኝ፣ አፈር ይበቃኛል። የምትሰናበታችሁ በዚሁ ዜማ ነው። የሙሉ ቀን መለሰን ሕይወትና ሥራ እጅግ በጥቂቱ የቃኘንበት የዛሬው የሙዚቃ ቃና በዚሁ ተጠናቋል። ለሳምንት ቀጠሮ እንያዝ እንግዲ። ወልደነኝ ሰላም። ያደመጡ አድማጮቻችን፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ አብቅቷል። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እጅጉን አመሰግናለሁ። ያስተናገድኳችሁ ቆንጆ ይታየነኝ። ነገ በሶስት ሰዓት በሌላ ፕሮግራም እስከምንገናኝ ሰላም፣ በደህና ደሩ።